በምዕራብ ሐረርጌ መሰላ ወረዳ ውስጥ በሚገኙ ሁለት ቀበሌዎች የጸጥታ ኃይሎች ሰሞኑን ወሰዱ በተባሉ እርምጃዎች ሁለት ሰው መገደሉ ተገልጿል። አንድ ሰው መቁሰሉና ብዙዎች መታሰራቸው እንደዚሁ ተሰምቷል። የመንደሮቹ ሰዎች ግን የሞተው ሰው ቁጥር ከ20 በላይ መሆኑን ይናገራሉ። ቀበሌዎቹ አባ አማንና ወልታሴስ ይባላሉ። አማን ውስጥ አንድ መስጅድ በመንግስቱ ኃይሎች መቃጠሉን የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃለኔ ገመዳ ማምሻውን ከዚያው ያነጋገረቻቸው ነዋሪ ገልጸዋል። ይህ ከትናንት በስቲያው ቅዳሜ ነሐሴ 21 የተወሰደው እርምጃ ቦታው የአሸባሪዎች መሰብሰቢያ ነው በሚል የተወሰደ መሆኑን ነዋሪው አመልክተው ቦምብ ተወርውሮ ከሀያ በላይ ሰው መገደሉን ተናግረዋል። አባ አማን ቀበሌ ነዋሪ ለጃለኔ የነገሯት na narki ne biya na idubaye kujira na moni a radale a dada kai sase kan charira kan ila yanayi da galani kyotarigora giru ሌሎችም የፈረሱ መስጅዶች በተለያዩ አካባቢዎች መኖራቸውን፣ ሰውን እያሰሩ ማሰቃየት መቀጠሉን፣ ከተገደሉት አብዛኛዎቹ የተቀበሩት በቀበሌ ታጣቂዎች መሆኑን ጦል ላይ ዘዋይ የታሰሩ መኖራቸውን፣ ሬሳ አግኝቶ የቀበረ እንደሌለ እና የሟቾች ዘመዶች በሙሉ ታስረዋል ሲሉ የተናገሩት ድምፅ ነበረ። ከቃጠሎ የተረፈውን የመስጊዱን ቆርቆሮና ሌላ ሌላውንም አፍርሰው ወስደው ይሰጣል ብለዋልኙ ነዋሪ ከወልታሲስ ቀበሌ ጃለኔ ያገኘቻቸው የሃይማኖት አባት የቀበሌውን መስጅድ አፍርሰውታል ብለዋል። እኚሁ የሃይማኖት አባት የሚሉት የወልታሲስ ቀበሌን መስጅድ አፍርሰው ነቅለውታል። የአሸባሪዎች መታጎሪያ ነው ብለው የሃይማኖት አባቶችን ከቢሮ አባረዋል። እናንተ ኦነግ ናችሁ ብለው ነው ያባረሯቸው። ያገኙት ነገር ቢኖር ፍራሽ ብቻ ነው ብለዋል። ወደ ውጭ መውጣት አይቻልም ብለዋል። እኚሁ የወልታሲስ ቀበሌ ነዋሪ ሰው በጠመንጃ ተከቧል ብለዋል። ወደ መሰላ ደውዬ የወረዳውን አስተዳዳሪ አቶ መሐመድ አብዱራህማንን አነጋግሬ የነበረ ግጭቱ መፈጠሩንና የሰው ሕይወትም መጥፋቱን አረጋግጠውልኛል። እኔ መሐመድ አብዱራህማን ይባላለሁ። የመሰላ ወረዳ አስተዳዳሪ ነኝ። አሁን አባ ማን እና ወልታርስ ላይ እውነትም ያው ችግሮች ነበሩ፣ አክራሪዎች ነበሩ። እነኚህ ቀበሌዎች ውስጥ በመንግስትን በሀይል መናድ የሚፈልጉ እነኚህ ሰዎች ሃይማኖትን ከገን በማድረግ የራሳቸውን የራስ ጥስ ተነስሱ ነበር። ከዛ በኋላ እነኝህን ሰዎች የህግ የበላይነትን ላረጋግጥ ስንሞክር እነሱ መስጊድን አፍርሰው ሌላ ቦታ ጫካ ውስጥ ወስደው ሌላ መስጊድ ሰርተው እዛ ውስጥ ምሽግ ሰርተው ከዛ ውስጥ የጦር መሳሪያ መንጫ ሌሎችንም የጦር መሳሪያዎች እዛ፣ ሽጉጦች ሳይቀሩ ላይ ሳይቀር እዛ አካባይተው ምሽግ አቤቸው ከዛ የህግ የበላይነትን ለማረጋገጥ እንቅስቃሴ ስናደርግ ሰዎች እየሞቱ ነበሩ። ከዛ ውጪ የተጎዳ ሰው የለም። ነገር ግን በአሁኑ ሰዓት በቁጥጥር ስር ውለው ሌሎቹ ከነሱ ጋር ሲያብሩ የነበሩ ሰዎች የሚጠየቁበት ሁኔታ እያመቻችን ያለ ነው። እነዚህ ሰዎች የሃይማኖት ሰዎች ናቸው ወይስ የፖለቲካ ሰዎች ናቸው? ሃይማኖት ይበሉ እንጂ እነሱ የሚያካሄዱት ነገር ፖለቲካ ነው። ይህን የኛን መንግስት የሚቃወሙ ሀይሎች አሉ። ከነሱ መልእክት እየተቀበሉ ያንን መልእክት ለማሳካት የእነሱን ጥቅምና ፋይዳ ለማስጠበቅ የሚንቆሳቀሱ ሀይሎች ናቸው። ምንድን ናቸው እነዛ መልእክቶች የሚሏቸው ነገሮች? አቶ መሀመድ፣ እነሱ የሚፈልጉት በህግ የተመሰረተውን መንግስት በጉልበት ለመናድ ነው ፍላጎታቸው። ሌሎቹም ደግሞ መንግስታችንን የሚቃወሙ ሀይሎች የመንግስትን መዋቅር በሀይል ለማፍረስ የሚፈልጉ ሀይሎች አሉ ከነሱ የሃይማኖትን ተገን አድርገው እነሱ ጎን ቆመው የሚታገሉ ሀይሎች ናቸው እነኚህ። አሁን እንግዲህ መስጊድ ይባል እንጂ ቦታው መስጊድ፣ ያ ይሄን ቤት የተሰራው ጫካ ውስጥ ነው። እዛ ጫካ ውስጥ ቁጭ ብለው እነኚህ መሳሪያ ይዘው እጅ እንዲሰጡ መሽማግሌዎች ከአንዴም ከሁለቴም ተማልሰን ጠይቀናል። እምቢ ብለው እንግዲህ ያው እነሱ ስሉ የህግ የበላይነት የማስከበር የግድ ስለሆነ ለዚህ ስንንቀሳቀስ ነው። እነህ ሰዎች ልጎዶች አሉ ማለት ነው። መንግስትን በኃይል ለመናድ የሚፈልጉ ኃይሎች የላኳቸው ናቸው ሲሉኝ፣ እነዛ እነማን እንደሆኑ በስም ሊጠቅሱልኝ ይችላሉ? መንግስትን በኃይል ለመናድ የሚሞክሩ ወይም መልእክት የሚያስተላልፉ ናቸው የሚሏቸውን። አዎ እነሱን መጥቀስ ይቻላል። ይሄናቸው ተላላፊዎች አሉ። ኦነግ አለ፣ ግንቦት ሰባት አለ፣ ሌሎች ደግሞ አርበኞች የሚባሉ ሀይሎች አሉ። እነኚህ ሰዎች አሁን ይህንን እዚህ ያቋቋመው ሰውዬ ሀርጌሳ ሶማሊያ ውስጥ ቆይቶ ነው ከዛ የመጣው። ከዛ ተልእኮ ይዞ ከሻዕቢያ ባለስልጣኖች ጋር ተገናኝቶ እዛ ከዛ የተላከ ሰውዬ ነው። ይህንን ግን እኔ ብቻ ሳይሆን የህዝቡ ያረጋገጠ ነገር ነው። በምን አረጋገጣችሁ ወይም ህዝቡ በምን አረጋገጠ? ይህንን አሁን የሚሉኝን ነገር ሰውዬው ከዛ እንደመጣ ይሄን መንግስት ህዝቡ እሱ የሚያደርገው ቅስቀሳ ህዝቡ ግብር እንዳይከፍል መንግስት ላይ አመት እንዲያነሳ፣ መንግስትን እንዲቃወም፣ መንግስት የምለውን ነገር ህዝቡ እንዳይቀበል። ያ ብቻ ሳይሆን ሙስሊሞችን ራሱ እሱ የያዘውን መንገድ ካልያዙ ሙስሊሞች አይደላችሁ እናንተ መሞት አለባችሁ ብሎ ያ ብቻ ሳይሆን በክርስቲያኖችም ላይ ወደ በግድ ወደ እሱ እንዲመጡ አድርጎ ብዙ ሰዎችን ወደ ራሱ የቀላቀለበት ሁኔታ አለ። ይሄንን የህግ የበላይነትን ለማረጋገጥ ስንል የወሰድነው እርምጃ ነው ያሉኝን እርምጃ ማን ነው ያዘዘው? ማን ነው ትእዛዝ የሰጠው ያ እርምጃ እንዲወሰድ? ይሄ እንግዲህ ያው ህዝብ ላይ በደረሰው በደረሰው በደል ህዝቡ በየጊዜው ይጮህ ነበረ። እኛም ደግሞ እነኚህ ሰዎች እንዲያርፉ በወደ ሰላማዊ ኑሮ እንዲመለሱ ወደ እርሻቸው እንዲመለሱ ብዙ ምክር፣ ብዙ ሽማግሌዎችን ወደዛ ልከን ነበር። ከኦሮሚያ ከፌዴራልም የሃይማኖት አባቶች መጥተው እነኚህ ሰዎች ወደ ሰላማዊ ኑሮ እንዲመለሱ ብዙ ጥረት ስደረግ ነበር። እና በዚህ ሰበብ በህዝብ ጥያቄ ያው መንግስት ወደዛ ገብቶ እርምጃ እንዲወሰድ ተደርጓል ማለት ነው። ያደረሱት ጉዳት አለ በህዝብም ላይ ይሁን በመንግስት ንብረትም ወይም ህይወትም ላይ ይሁን እስካሁን ድረስ እነዚህ ሰዎች አዎ፣ ብዙ አድርሰዋል። ምን አደረጉ? ያደረጉት ነገር አንደኛ በምልሻችን ላይ በግድ ደብድቦት መሳሪያ መንጠቅ አለ። ከዛ ውጭ ደግሞ የሙስሊም የሙስሊም የክርስቲያን ሴቶችን በግድ ወደ እነሱ እንዲመጡ የተደረገበት ሁኔታ አለ። የክርስቲያን ልጆች በግድ እየወሰዱ ቤት እየሰበሩ ወስደው ወደ ወደ ራሳቸው የቀላቀሉበት ሁኔታ አለ። ይህንን እንዲያውም ከህዝብ አንደበት ብትሰሙ በጣም ቆንጆ ነው እንደኔ እና ግን ያደረሱት በህይወት ላይ ይሁን በንብረት ላይ ያደረሱት ጉዳት አለ እናንተ የመዘገባችሁት በማስረጃ ያረጋገጣችሁት? አዎ አሁን ያደረሱት የመንግስት መስሪያ ቤቶችን ከቀበሌ ውስጥ ማፍረስ፣ የመንግስት ማዋቅርን አስፈራርቶ በያዙት መሳሪያ ለመንግስት እንዳይቆም ማድረግ ትምህርት ቤቶችን ትምህርት ቤቶች የፈረሱበት ሁኔታ አለ። ልጆች ደግሞ ወደ ትምህርት ቤት እንዳይሄድ የሀይማኖት ትምህርት ብቻ እንዲከታተሉ የተደረገበት ሁኔታ ያለው በእነ በእነኝህ ቀበሌዎች ውስጥ ማለት ነው። እንደዚህ እንደዚህ አይነት ነገሮች ያደረሱ ነገር አለ። ኤፍቲሲ የፈረሰበት ቦታ አለ። እንደዚህ እንደዚህ አይነት ችግሮች እንዲሁም ሌላው ነገር ቀርቶ ህዝብ ወደ ገበያ እንዳይወጣ እንዳይገባ ያደረጉበት ሁኔታ ነው ያለው። አባ አማን ላይ አንድ መስጅድ መቃጠሉን ወልታሲስ ላይ ደግሞ አንድ ሌላ መስጅድ መፍረሱን ሰምቼ ነበረ። ማን ነው ያቃጠለው? ማን ነው ያፈረሰው? አሁን ይሄ ዝም ብሎ የውሸት ወሬ ነው። የተቃጠለ መስጊድ የለም። የፈረሰ መስጊድ የለም። አንድም ነገር ዝም ብሎ አሁን መንግስትንና የሙስሊም ህብረተሰብን ለማጋጨት የተደረገ ፕሮፓጋንዳ ነው እንጂ ይሄ ምንም የተደረገ ነገር የለም። ምንም የፈረሰም የተቃጠለም ቤት የለም የለም። መስጊድም ባይሆን ሌላ የተቃጠለ ወይም የፈረሰ ተቋም አለ ወይም ቤት? አሁን አሁን ያልኩ ሰውዬው እዛ ምስግ ሰርቶ ሲዋጋበት የነበረ ምሽግ የፈረሰበት ሁኔታ አለ። ቤት ነው እሱ እንደ ቆርቆሮ ነገር እዛ ሰርቶ ከቆርቆሮ ደግሞ ጎን ጎን በድንጋይ ምሽግ ሰርተው ነበር። ምሽግ ተሰርቶ ነበር ያ ነው በተደረገው በተኩስ ልውውጥም ይሁን በተለያየ መንገድ የተጎዳ እንጂ ከዛ ውጭ አንድም የፈረሰ መስጊድ የለም። የተነካ መስጊድ የለም። በደምብ ደግሞ የሙስሊም ማህበረሰብም በዚህ ስጋት ሊገባው አይገባም። ምንም የተቃጠለ ነገር የለም ማለት ነው። ከዛ የእናንተ ሀይሎች ያገኙት ንብረትም ይሁን መሳሪያም ይሁን አለ እንዴ? በዚህ እንቅስቃሴ ውስጥ። አዎ ከዛ የተገኘው ሽጉቶች አሉ፣ ክላሾች አሉ፣ ሌላው ጉራዴ። ከዛ መስጊድ ውስጥ እዛ ያው መስጊድ ማለት አይቻልም ካምፕ ነው። እዛ ውስጥ የተገኘበት ሁኔታ አለ። ሌላው መንጫ እንግዲህ በሀረርጌ ቋንቋ መንጫ የሚባል አደገኛ የሆነ እንትን አለ። እሱም ብዙ ከዛ የተያዘ ከስምንት መቶ በላይ ከዛ ውስጥ የተያዘበት ሁኔታ ነው ያለው። ይሄንን ከዛ ውስጥ ይዘን በአሁኑ ሰዓት ያው ወደ ፖሊስ ጣቢያ አምጥተናል ማለት ነው። መንጫ ሀረርጌ ውስጥ ባህላዊ ነገር ነው። ማንም ሰው ይዞት የሚንቀሳቀስ ነው። የትም ቦታ መንጫ መያዝ ክልክል ነው እንዴ? መንጫ መያዝ ክልክል አይደለም። ነገር ግን የስራ የስራ መንጫ ሳይሆን ዝም ብሎ ይሄ ሁን ብለው የተሰራ የተሰሩ መንጫዎች አሉ። ትላልቅ ለስራ የማይመቹ ለሰው ብቻ የተሰሩ መንጫዎች ስላሉ ያንን ይዘው የተገኙ ሰዎች ናቸው። ያንን ይዘው ቢሆንም የፈለገው መንጫ ቢሆንም በእምነታችን፣ በሙስሊም እምነት ማለት ነው የትኛውም መሳሪያ ይዞ ወደ መግባት ክልክል ነው፣ አይፈቀድም ማለት ነው። በሃይማኖት ደረጃ ያሉኝን። እርምጃ የወሰዱት ወታደሮች ናቸው፣ ፖሊሶች ናቸው፣ ወይስ ሌላ ታጣቂዎች ናቸው? ማን ነው እዛ ግጭት ውስጥ የነበረው? አሁን እንግዲህ የህግ የበላይነትን ለማስከበር ያው እኛ በወረዳችን ፖሊስ አለን፣ ታጣቂ አለን፣ ሌሎች ደግሞ ምንድን ነው አድማ በታኞች አሉ። በእነዚህ ኃይሎች የተወሰደ እርምጃ ነው። ከዛ ውጪ ሌላ ነገር እዚህ የለም። ስንት ሰው ሞተ? ስንት ሰው ቆሰለ? አሁን ሁለት ሰው ነው የሞተው። ያው እንዳልኩ ከዛ ውጪ የደረሰ ምንም የደረሰ የቆሰለም የለም ማለት ነው። ከእናንተ ወገን ነው ወይስ ከሌላው ወገን ነው ጉዳት የደረሰው? ከኛ በኩል አንድ የቆሰለ አለ አንድ ደግሞ እነሱ ከአሁን በፊት ደብድበውት ሕክምና ላይ ያለው አለ። እንደዚህ እንደዚህ አይነት ችግሮች አሉ። የእኛ ታጣቂ ደግሞ ጫታቸውን እርሻቸውን ያበላሹበት ሁኔታ አለ። እነ እነኛ አይነት ጉዳት ደረሰው እና በእነሱ በኩል ነው ማለት ነው። ሁለት ሰው የሞተው ከእነሱ ነው። ሁለት ሰ ማንና ማን ናቸው የተገደሉት? አስማቸውን እንኳን አሁን በውቀላትም ግን ሁለት ሰው እንደሞተ መረጃ ደርሶ፣ ከሶማሊያ የመጣ ነው ያሉኝ ሰው ከሟቾቹ መሀል ነው ወይስ አምልጧል? የለም፣ እዛ እሱ አልተያዘም ለጊዜው አምልጧል። ነገር ግን በክትትል ላይ ነን፣ ኢንፎርሜሽን እየወሰን እየተከታተልን ያለ ነው። በጣም አመሰግናለሁኝ አቶ መሐመድ አብዱራህማን ለጊዜው ለማብራሪያው፣ እግዜር ይስጥልኝ። ደህና እኔም አመሰግናለሁ። በፈለጋቸው ከመቶ በላይ ሰው በቁጥጥር ስር መዋሉን ነው የነገሩኝ የወረዳው አስተዳዳሪ አቶ መሐመድ አብዱራህማን፣ የመሰላ ወረዳ አስተዳዳሪ ናቸው፣ በምዕራብ ሐረርጌ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከትናንት በስቲያ ለመንግስቱ ዜና ማሰራጫዎች በሰጡት መግለጫ ተከታዩን ብለው እንደነበር ይታወሳል። በዚህ ሂደት ውስጥ የቆዩ የአገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህም በመረጃ አረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዬዎች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩን ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ። ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። ይሄ በዚህ ሂደት ውስጥ ዜጎቻችን እንዳይሳተፉ ከዚህ አካላት ጋር እንዳይሳተፉ የማድረግ ስራ መስራት አለብን። በተለይ ደግሞ በዚህ ሂደት ውስጥ የተሳተፉ አካላትን ያለ ምህረት ህግ የማስከበር ስራችንን ማከናወን የሚገባን ይሆናል። መንግስት የህግ የበላይነትን ለማስከበር ሁሉንም አቅሙን ይጠቀማል። በእኔ በኩል ይህ የህግ የበላይነት እንዲከበር ለማድረግ ሁሉም የጸጥታ አካሎቻችን ህግ የበላይነትን እንዲያስከብሩ አዝዣለሁ።